ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። የሕክምናን ሳይንስ ከመሰረቱ ይለውጣል ተብሎለታል። ኧረ ገና አድሮ መለወጥ ይዟል። ካሁን ቀደም ፈጽሞ የማይታሰቡ ነገሮችን እውን አድርጓል ይላሉ የመስኩ ጠበብት። ገርበብ ያለውን በር ገፋና አድርግ በታቀደው መሰረት ሐኪሞ መኖር አለመኖሩን ለማረጋገጥ የጠየቁት የበሽታ አይነት ምርመራው ተካሂዶ ውጤቱ ምንም ቢሆን ራሱን የለወጠ ዘረመል መኖሩን ወይም ያለመኖሩን ማረጋገጥ የሚያስገኘው ጠቀሜታ የትየለሌ ነው። የምርመራው ውጤት ነፃ መሆኑን ካረጋገጠ አሁን ከማያውቁት ፈተና እንደ መገላገል ያለ ፎይታ እንደሚያጎናጽፎት ሁሉ በዘር ሐረግ የሚተላለፍ በሽታ መኖሩን ወይም ደግሞ ወደፊት የመኖር ዕድሉን በሚያረጋግጥበት ወቅት እንኳን መልካም ካልሆነው ዜና ጋር ፈጥነው ሊወሰዱ የሚችሉ አማራጮችን ጨምሮ በማወቅ የሚደረሱና አሁንም ቁልፍ የሆኑ ውሳኔዎችን ለማድረግ ያግዛል። ለመሆኑ የጀነቲክስ ማለትም የዘረመል ምርመራ ምንድን ነው እንዴት ይካሄዳል የመስኩ ጥናት አዋቂ እንግዳ አሉን ዘረመል የሚባለው ሞለኪውል ወይም ዲኤንኤ ባህሪ ገላጭ ነው ካልን ሁለት ነገሮችን ነው በመሰረቱ ሊገልጽ የሚችለው አንደኛው ማንነት ሁለተኛው ምንነትን ማንነትን ስንል አይደንቲቲ እንደማለት ነው ምንነትን ስንል ደግሞ በውስጣችን የሚንጸባረቁትን ባህሪያት ማለት ጥሩ ነገር ሊሆን ይችላል ወይም ደግሞ መጥፎ ነገር ሊሆን ይችላል ዶክተር ዘውዱ ተረፈ ወርቅ በእንግሊዝኛው ምህጻረ ቃል ኤምአርሲ ኢቲ የተባለ አዲስ አበባ ውስጥ የሚገኝ ከፍተኛ ላብራቶር መስራችና ዋና ስራ አስኪያጅ እንዲሁም የጥናትና ምርምር ባለሙያ ናቸው። ዜናውን ተከትሎ በሚቀርበው ቀዳሚ ዝግጅት ሲመለሱ አስደማሚው የዘረመል ምርምር ጂኖሚክ ሳይንስ በሕክምናው ሳይንስ ዓለም ላይ ያለውን ፋይዳ እንመለከታለን። ኮቪድ-19 በቀጥታ አንጎልን ሲያጠቃ መሰንበቻውን ይፋ የተደረገ አዲስ ጥናት የሚፈትሽ ቅንብርም ይዘናል። ንጉሴ አክሊሉ ለምሽቱ በህገ መንግስት ታሪክ ዙሪያ ያተኮረ ቅንብር ነው። በአዲስ አበባ መስኮቱ ይዞልን የሚቀርበው እሁድ ጥቅምት 21 2014 ዓ ም ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደንን አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ ያለም ዜና በኋላ እንመለሳለን፣ እንዳትሄዱ። ሁሉን አመሻቸው አድማጮች፣ የምሽቱን የዓለም ዜናዎችን የማሰማችሁ ሲሆን ጽዮን ግርማ ነኝ። በሱዳን የሚገኙት የተባበሩት መንግስታት ድርጅት ተወካይ ቮልከት ፔትሬስ እቤታቸው ውስጥ በእስር ላይ የሚገኙትን የሱዳን ጠቅላይ ሚኒስትር አብደላ ሐምዶክን ማነጋገራቸውን ገለጹ። ጠቅላይ ሚኒስትሩ በቤታቸው ውስጥ በደህና ሁኔታ እንደሚገኙም የድርጅቱ ተወካይ በትዊተር ገጻቸው ላይ አስፍረዋል። በሌላ በኩል የሱዳንን መፈንቅለ መንግስትና ወታደራዊ አስተዳደሩን የሚቃወሙና የሲቪሉን መንግስት እንዲመለስ የሚጠይቁ የህዝባዊ እምቢተኝነት የአደባባይ ሰልፉ ዛሬ ሰባተኛ ቀኑን ይዟል። ትላንት ቅዳሜ በአስር ሺዎች የሚቆጠሩ ተቃዋሚዎች የሀገሪቱ ከፍተኛ ጀነራል አብዱል ፈታህ አልቡርሃን ሲቪሉን መንግስት በመበተን የወሰዱትን እርምጃ በመቃወም አደባባይ ወጥተው ነበር። አልቡርሃን የአስቸኳይ ጊዜ አዋጅ አውጀው የሲቪሉን መንግስት አመራሮች ወደ እስር ቤት ከወሰዱ በኋላ ከዓለም መንግስታትም ተቃውሞ ገጥሟቸዋል። የሲቪሉን አመራርም በአስቸኳይ ወደ ስልጣን እንዲመልሱ ተጠይቀዋል። ይህንን የጀነራል አ ብርሃንን እርምጃ በተቃወመው የትላንቱ ሰልፍ ላይ ቢያንስ ሶስት ሰዎች መገደላቸውና ከአንድ መቶ ሰዎች በላይ መቁሰላቸውን የሕክምና ባለሙያዎች ገልጸዋል። ጥይቱ የሰዎችን ጭንቅላት ደረትና ሆዳቸው አካባቢ እንደመታቸውም የሕክምና ባለሙያዎቹ ተናግረዋል። ተቃውሞ ከጀመረ ጀምሮ የሟቾቹ ቁጥር 11 ደርሷል። ፖሊስ ግድያውንም ሆነ ጥይቶቹ አነጣጥረውበታል የተባለውን ሁኔታ አስተባብሏል። የየመን ባለስልጣናት ደቡባዊ አደን ከተማን ባናወጠ የመኪና ላይ ቦምብ ጥቃት በትንሹ ስምንት ሰዎች መገደላቸውን አስታወቁ። ፍንዳታው የደረሰው ቅዳሜ ከሰዓት በኋላ ከአደን ዓለም አቀፍ አውሮፕላን ማረፊያ የፍተሻ ጣቢያዎች አቅራቢያ መሆኑን ባለስልጣናቱ ተናግረዋል። ሌሎች በጥቂቱ አስራ አንድ ሰዎች መቁሰላቸውን ባለስልጣኑ ጨምረው የገለጹ ሲሆን የሀገሪቱ ጠቅላይ ሚኒስትር ጥቃቱን የሽብርተኞች ጥቃት ሲሉ ጠርተውታል። ፍንዳታው በአቅራቢያው የነበሩ ህንፃዎችንና አንድ የኢንተርኔት ካፌን አውድሟል። የተሰራጩ ምስሎች ጩኸት እያሰሙ ወደ ስፍራው የሚከንፉ አምቡላንሶችን አሳይተዋል። ለጥቃቱ እስካሁን ኃላፊነት የወሰደ አካል የለም። የመን የሁቲ አማጽያን መዲናዋን ሰንዓን ከተቆጣጠሩበት ከአውሮፓውያኑ የቀን አቆጣጠር 2014 ጀምሮ በእርስ በእርስ ግጭት እየተናጠች ሲሆን ዓለም አቀፍ እውቅና የተሰጠው የሀገሪቱ መንግስት ወደ ደቡባዊ የሀገሪቱ ክፍል በመሸሽ የአደን ከተማን መናገሻ ማድረጉ ይታወሳል። ዘገባው የአሶሺየትድ ፕሬስ ነው። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት ነው። በጣሊያን ሮም ስብሰባ ያካሄዱት የቡድን ሀያ ሀገራት መሪዎች በክፍለ ዘመኑ አጋማሽ ወደ ከባቢ አየር የሚለቀቀውን ካርበን ያህል መልሶ ማስወገድ የሚያስችለውን የካርበን ምጥጥን ዕቅድን በተመለከተ ተባብረው ለመስራት ተስማሙ። በዚህ ዓመት ከግዛቶች ውጭ ላሉ የድንጋይ ከሰል ጣቢያዎች ይሰጥ የነበረውን የገንዘብ ድጋፍ ለማቆምም ተስማምተዋል። የመጨረሻ ስምምነታቸው ሰነድ ለሁለት ቀናት በተደረገው ጉባኤ ማብቂያ በግላስኮ ስኮትላንድ ሊደረግ ቀነ ቀጠሮ በተያያዘለት ሰፋ ያለው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ዋዜማ በዛሬ ዕለት ይፋ ተደርጓል። በሮም መሪዎች የዓለም የሙቀት መጠን ከአንድ ነጥብ አምስት ዲግሪ ሴልሺየስ ከፍ እንደማይል በሚረዱ እርምጃዎች ዙሪያም ተወያይተዋል። እነዚህ እርምጃዎች እንደ አውሮፓውያን አቆጣጠር በ2015 ዓ.ም ከተደረሰው የዓለምን ሙቀት ከቅድመ ኢንዱስትሪው ዘመን ሙቀት ጥለል ከሁለት ዲግሪ ሴልሲስ በላይ እንዳያልፍ ከተቻለም ከ1.5 ሴልሲስ እንዳይሻገር ለማድረግ ካለመው የፓሪስ የአየር ንብረት ድንጋጌ ግዴታዎች ጋር ተስማምተው የሚተገበሩ ናቸው። በሮም ከተካሄደው የቡድን ሀያ ሀገራት ጉባኤ ጎን ለጎን የተገናኙት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን እና የቱርኩ ፕሬዝዳንት ጣይብ ኤርዶጋን በእጅጉ ገንቢ ንግግር ማድረጋቸውን ዋይት ሀውስ አስታወቀ። ዛሬ ሁለቱ መሪዎች ለንግግር የተቀመጡት በዋሽንግተን ዲሲ እና አንካራ መካከል ውጥረትና ስትራቴጂካዊ አለመግባባቱ ባየለበት ወቅት ነው። ፕሬዝዳንቱ ከቱርክ ጋር ገንቢ ግንኙነት እንዲኖር አለመግባባቶችን ለመፍታት የሚያስችል ውጤታማ መንገድ ለማግኘት ያላቸውን ግልጽ ፍላጎት አሳይተዋል ሲሉ አንድ የባይደን አስተዳደር ከፍተኛ ባለስልጣን ለዘጋቢዎች ተናግረዋል። አድማጮች፣ ለዜናው የተመደበው ሰዓት ተጠናቀቀ። ቀሪው ሰዓታችሁን ከምሽቱ የራዲዮ መጽሔት ዝግጅት ጋር አብራችሁ እንድታሳልፉ ልተዋችሁ። ሰላምን፣ እንደምን አመሻችሁ። ክብራትና ክብራን አድማጮቻችን እሁድ ጥቅምታይ 1 2014 ዓ ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢዎች ብዝታ በላቸውና አሉላ ከበደንን ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ አራት ሰዓት አብረናችሁ እናመሻለን። ኮቪድ-19 በቀጥታ አንጎልን ሲያጠቃ መሰንበቻውን ይፋ የተደረገ አዲስ ጥናት የሚፈትሽ ቅንብርም ይዘናል። የግለሰቡ ሁለንተናዊ ሁኔታ ወሳኝ። ይሄ በአንድ አቅጣጫ ቫይረሱ ብቻውን ሳይሆን የግለሰቡም ሰውነቱ ውስጥ ያለው የመከላከያ ሁኔታ፣ የግለሰቡ ስነልቦናዊ ሁኔታ፣ መንፈሳዊ ሁኔታ፣ ይሄ ሁሉ ተደማምሮ ስለዚህ ገና ብዙ ይቀራል ብዬ ነው ገምቶ ገና መጀመሩ ነው። በአንጎልና በነርቭ ላይ በሚደርስ ጉዳት፣ በሰው ልጅ ጠባይ፣ የማስታወስ አቅምና እንዲሁም በማገናዘብ ችሎታ ላይ በሚያሳድራቸው ተጽዕኖች ላይ ትኩረት የሚያደርገው የሕክምና ዘርፍ ብሄቪራል ኒውሮሎጂ ሐኪሙ ፕሮፌሰር ዮናስ እንዳለ ገዳ ናቸው። ቆየት ብሎ ይቀርባል። ወደ ዕለቱ ዝግጅቶች ከማምራታችን በፊት ታዲያ በራዲዮ መጽሔት ወግ መሰረት፣ የሳምንቷን ምርጥ ግጥም እናስቀድም። ይገባሻልና ለፈተልሺው ኩታ፣ ለቋጨሽው ጥለት፣ ላበጀሽው ጥርጊያ የውበት መቀነት፣ ለንጹሕ አንችነትሽ ለእምነት ለማተብሽ የጠራ ማስተዋል ልቦና ለሰጠሽ ለቅን ቀለም ፍቅርሽ ለንጹ መንፈስሽ የምኖርለትን የሕይወቴን ቀንድል ላስታወሰኝ ፍቅርሽ ከሰማያት ውስጤ መውደድ ይዝነብልሽ ይገባሻልና ደማቅ ውብ ጨረቃ ባለም ውበት ደምቃ ትውረድ ከመስኮትሽ ከዋክብት ይረጩ ከመኝታ ቤትሽ፣ ያለኝ ዓለም ሁሉ የኔነቴ ውሉ ማሰሪያ ገመዱ አንድ ነው መንገዱ። ይድረስ ስጦታዬ አለኝታ ዋልታዬ፣ ይገባሻል እኔ ውሰጂው፣ ያንቺ ነው ያንቺ ነው ውሰጂው፣ እንዳሻሽ አድርጊው ይገባሻልና በዝናሙ ርሰን እምባ በጉንጫችን ፍስስ ኩልል ብሎ ከሰማዩ ውሃ ወርዶ ተቀላቅሎ የሚወድሽ ገላ ላንቺ የሚኖረው ባንቺ የሚኖረው ይገባሻል እኔ ውሰጂው ያንቺ ነው ይገባሻል ና ሲሉ የቋጠሯትን ስንኛ ደረሱን። መውደድ የተባሉ አድማጮችን ናቸው ገጣሚ መውደድን ልትሳትፏቸው፣ እናመሰግናለን አድማጮች። አሁን ደግሞ የምሽቷን ቀዳሚ ስልት እናስከትል። mera ye juznab da ne ye ba

Yet I am lazy, ma. Devil I see there soon. Yet I am lazy, ma. Conference in ma. Gachim. How can me?

አንድ የበሽታ አይነት መኖር ያለመኖሩን ማረጋገጥ ብቻ ሳይሆን ከዓመታት በኋላ ሊመጡ የሚችሉ በዘር የሚወረሱ የበሽታ አይነቶችንም ከወዲሁ ለማወቅ ጭምር የሚያስችል ነው። አሁን በመግቢያችን ያስተዋወቅ ነው ቅንብር ነው። ቀዳሚው በተፈጥሮ በዘረመል መዛባት የሚመጡ በሽታዎች መኖር አለመኖርና የወደፊት ሁኔታ የሚረጋገጥበት የላብራቶር ምርመራ ነው። የምርመራውን አይነት ምንነት ጨምረው እንዲያስረዱን የጋበዝ ናቸው የዘረመል ጥናት አዋቂ እንግዳችን ዶክተር ዘውዱ ተረፈወርቅ ይባላሉ። በእንግሊዘኛው በአጭሩ ሲጠራ ኤምአርሲ ኢቲ ይባላል ድርጅታቸው። ወደ ቃለ ምልልሳችን የመጀመሪያው ክፍል እንለፍ። ዶክተር ዘብዱ ተረፈወርቅ በቅድሚያ ለጊዜው አመሰግናለሁ። እሺ እኔም አመሰግናለሁ አሉና የተለያዩ ዘርፎች ውስጥ የሰራቸውን ስራዎች የሚገልጽ ለታሪኮን ታሪኮን ከሚያሳየው ጽሁፍ መመለከት መመልከት ችያለሁ። የዘረመል ጥናት ሳይንስን ለሕክምና ሳይንስ የሰጠን ፋይዳና፣ ላብራቶራችሁ በአሁኑ ወቅት እየሰራ ያለን እምረም በየተራ እንመለከታለን። እስኪ ግን በቅድሚያ ሳይንሱን እንመልከት። እንደ አውሮፓውያን የዘመን አቆጣጠር በ2003 ዓ.ም የሰው ልጅ ዲኤንኤ የፕሮቲን ሞለኪውሎች አጠናቆ ለማጥናት ከተቻለበት ጊዜ ጀምሮ በጣም ፈጣን ከሆነ ለውጥ ውስጥ ያለ የሳይንስ ዘርፍ ይመስላል። ብዙ ጥናቶች ተደርገዋል፣ ብዙውን ምርታም ተገኝተዋል። በህክምናውም ሳይንስ ዘርፍ ለብዙ ጥቅሞች ይሏል። እስኪ ወደኋላ የወሰዱንና በአብዛኛው የቴክኒክ ቃላት ናቸው። አማርኛ ተዛማጅ ጥቅማቸውን ለማምጣት እንሞክራለን። የአንድ ሰው ልጅ ሶስት መቶ ቢሊዮን ቁጥር ያላቸውን እነኝህን ኒውክሎታይድስ የሚባሉትን የፕሮቲን ሞለኪውሎች ለማጥናት እና ለማጠናቀቅ የተወሰደው ሁኔታ ለምንስ ጥቅም ይውላል? ያም ማጥናቱ ምን ፋይዳ አለው የሚለው በምንዘረዘር። እሺ፣ ባህሪ እንዴት ይወረሳል? ባህሪ ከአንድ ውልድ ሌላ ውልድ እንዴት የሚወረሰው ከሚለው ነገር መጀመር ይቻላል። ምክንያቱም በጤና ላይ የሚመጡ ነገሮች ጠቅላላ ያው የባህሪ መገለጫዎች ናቸው። ጤንነት ባህሪ ነው። ጤናማ ለመሆንም የተወሰነ ባህሪ እና እነዛ እንዴት መጡ የሚለውን ለማየት ስንሞክር መጀመሪያ የተዋቀርነው ከምን ነው ብለገንገም የተዋቀርነው ህዋስ ከሚባል ነገር ወይም ሴል ይባላል። እነዚህ ህዋሳት ውስጣቸው ስራቸውን የሚቆጣጠር አንድ አካል አላቸው። ይሄ አካል ዘረመል ይባላል። ይሄ ዘረመል ከቤተሰብ ወደ ቤተሰብ ከፍጡር ወደ ፍጡር እየተላለፈ ይሄ ነው። አሁን በዓለማችን ላይ በዚች ፕላኔታችን ላይ ያሉ ፍጡሮች ጠቅላላ በሙሉ ከተወሰኑ ቫይረሶች በስተቀር በአንድ የተወሰነ ሞለኪውል ወይም ንጥረ ነገር የተዋቀሩ ናቸው። ማለት ውስጣቸው አንድ ሞለኪውል ይዘዋል። ያ ሞለኪውል ዘረመል ወይም ዴኔ ይባላል። እና ይሄ እንግዲህ ይኸኛው ሴንቸሪ ከመጀመሩ በፊት ሕክምና ላይ የሚሰሩ የነበሩ ሰዎች በሚመለከቱበት ሰዓት ላይ አንዳንድ እክሎች ትውልድ እየተሻገሩ ይታያል። ትውልድ እየተሻገሩ ይታያል። እና እነዚህ እክሎች ትውልድ የተሻገሩ የሚታዩት ነገሮች ምናልባት ከቤተሰብ ወደ ቤተሰብ በሚወረሱ የባህሪ ገላጭ አካሎች ምክንያት ሊሆን ይችላል ብለው ነው የሚያስቡት የነበረው እውነትም እንዳያሰቡት ይሄ የባህሪ ገላጭ አካል ምንድን ነው የሚለውንም ነገር ምርምር ወሰዱ። ህዋስ ውስጥ ያሉትን የተለያዩ ንጥረ ነገሮች ፕሮቲን ሞለኪውል አለ፣ ዲኤንኤ አለ፣ ካርቦሃይድሬቶች አሉ፣ የተለያዩ ሞለኪሎች አሉ። የትኛው ሞከር በዛ ምርመራ ዲኤንኤ የሚባለው ነገር እንደሆነ አረጋገጡ። የሳይንቲፊክ ምርምራቸው ያንን ያተገቅጥላቸው። ከዛ በኋላ ይሄ ዲኤንኤ የሚባለው ደግሞ ከምንድን ነው የተዋቀቀው ብለው የዲኤንኤውን ውቅር ማረጋገጥ ሞከሩ። የዲኤንኤው ውቅር ኒውክሊኦታይድ ከሚባሉ በጣም ቅንጣት ነገሮች ተሰባስቦ የሚሆን አይነት እንደሆነ ያየ ብዙ ሞለኪሎች ሰውነታችን ያሉ ሞለኪሎች ከተለያዩ ጥቃቅን ሞለኪሎች ተቀናብሮ የተሰሩ ናቸው። ኦልሞስት አንድ መቶ ዓመት ፈጅቷል በባህሪ መወራረስ የሚለውን ነገር ገላጩ ግሪጎር መንድል የሚባል አንድ የኦስትሪያን ቄስ ነው የመጀመሪያውን ሙከራዎች አድርገው ያንን ነገር ያረጋገጠው። ከዛ በኋላ ይሄ ዲኤንኤ የሚባለው ነገር ወይም ደግሞ ዘረመል የሚባለው ነገር በሞለኪውል ደረጃ ታውቆ ያ ሞለኪውል ደግሞ ምን እንደሚመስል ለማወቅ ኦልሞስት ወደ አንድ መቶ ዓመት ያህል። ከዛ በኋላ ደግሞ ይሄ ዘረመል የሚባለው ዲኤንኤ የሚባለው ነገር ከታወቀ በኋላ የሰው ልጅ ዲኤንኤ ወይም ዘረመል ከዳር እስከ ዳር ምን ይመስላል የሚለውን ነገር ለማወቅ በሲኮንሲንግ ሌላ 50 ዓመት ፈጅቷል ማለት ይቻላል። በ2003 ነው ይሄ የመን ጂኖም ፕሮጀክት የሚባለው ወይም ደግሞ የሰውን ልጅ ዘረመል ሙሉ ሲኮንሱን ለማወቅ የተደረገው ሙከራ ተሳካ ተብሎ በግልጽ የታወጀው ማለት ነው። አሁን እዛ ደረጃ ላይ ደርሰናል። እንዲያውም በዚህ ዓመት ከአንድ ከሁለት ወር ከሶስት ወር በፊት በታተመ አንድ የምርምር ውጤት ነው እስከዛሬ ድረስ አይታውት ወይም ደግሞ ምን እንደሆነ ሲኮንሱን መዝግበውት የማያውቁትን ፓርት ሁሉ መታወቅ የተቻለ እና ምርምሩ ይቀጥላል። ገና ብዙ የማናውቀው ገና ብዙ ብዙ የማናውቀው ነገር አለ። መልካም መሰረቱን አስይዘውናል ዶክተር ዘውዱ። አጀማመሩንም ወደ ኋላ ተመልሰው የጥናትና የምርምር ስራዎች የተካሄዱባቸውን መንገዶች አሳይተውናል። እስኪ በቀጥታ ወደ ፋይዳዎቹ እንሂድ። በብዙ የሳይንስ ዘርፎች ጠቀሜታ እንዳለው ይታመናል። ይልቁንም ደግሞ ቀደም ብለን እንደጠቀስ ነው በሕክምናው ሳይንስ ዘርፍ እስከዛሬ ሕክምና ወይም ፈውስ ያልተገኘላቸው ሕመም አይነቶች ሁሉ ተስፋ ተደርጎ ይታሰባል። ለአንዳንዶቹም መላ እያመላከተ ነው በምርመራው ረገድም የአንድን መምንነት ለማወቅ በሚያስችሉ ሂደቶች ውስጥም አይነተኛ ለውጥ እያመጣ ነው ወይም እያስገኘ ነው። እና በህክምናው ሳይንስ ዘርፍ ያለውን ጠቀሜታ እስኪ ደግሞ ያብራሩልን። እሺ፣ እንግዲህ አሁን ይሄ ዘረመል የሚባለው ሞለኪውል ወይም ዲኤንኤ ባህሪ ገላጭ ነው ካልን ሁለት ነገሮችን ነው በመሰረቱ ሊገልጽ የሚችለው ፣ አንደኛው ማንነትን፣ ሁለተኛው ምንነትን። ማንነትን ስንል አይደንቲቲ እንደማለት ነው። ምንነትን ስንል ደግሞ በውስጣችን የሚንጸባረቁትን ባህሪያት ማለት ነው። በውስጥ የሚንጸባረቁ ባህሪያት በተለያየ ምክንያት አወጣጣቸው የተለየ ሊሆን ይችላል። ያ የተለየ አወጣጥ ምናልባትም ጥሩ ነገር ሊሆን ይችላል ወይም ደግሞ መጥፎ ነገር ሊሆን ይችላል። ጥሩ ነገር ስንል የተለየ ስነ ህይወታዊ አድቫንቴጅ ሊሰጥ የሚችል ለምሳሌ በጣም ጎበዝረዋስ ሊያረገን ይችል ይሆናል። ብርድ መቋቋም እንድንችል ሊያረገን ይችል ይሆናል። የተለያዩ በሽታዎችን መቋቋም እንድንችል ሊያደርገን ይችል ይሆናል። እነዚህ ጥሩ ጥሮቹ ነገሮች ናቸው። ሌሎችን ብዙ ባህሪያት አሉ፣ ጥሩ ነው ለምንገምታቸው ሌላ ደግሞ የዛ መዛባት ወይም በዛ ላይ ያለው ውቅር ማለየት ለተለያዩ የጤና እክሎች ሊያዘጋጀን ወይም ደግሞ ለተለያዩ የጤና እክሎች ሊያበቃ ይችላል ሊያዘጋጀን ይችላል ሊያበቃ እና ይሄ እነዚህን የጤና እክሎች የሚያዘጋጀንን ወይም ደግሞ የሚያበቃንን የጤና እክሎች ከባህሪ ገላጭ ቅንጣቱ ወይም ደግሞ ከዘረመሉ መለወጥ ጋራ ልናገናኘው እንችላለን ማለት ነው። ስለዚህ የዲኤንኤ ወይም ደግሞ የዘረመልን አወቃቀር፣ አቀማመጥ፣ ይዘት ይዘት ስምን የሲኮንሱ አንድ ሁለት ሶስት አራት ብለን ሶስት ቢሊየን በምንቆጥርበት ሰዓት ላይ በነዛ መሀል ሊኖር የሚችሉትን ልዩነቶች የምናይበት ማለት ነው። እና ያንን በማየት ያንን በማየት የአንድን ሰው የአሁን የጤንነት ገጽታውን ማየት እንችላለን። የወደፊት የጤንነት ገጽታውን ማየት እንችላለን። ይቻላል። መተንበይም መተንበይ የሚቻልበት ሁኔታ አለ። እንደገና ደግሞ ከብዙ ትውልድ በፊት ሲወርድ ሲዋረድ የመጣ ነገር ምን እንደሆነ ማየት እንችላለን ማለት ነው። ስለዚህ ከጤናው ጋር በተያያዘ ነው ዘረመል ምርምርን በማድረግ የአንድን ሰው ማንነት ማወቅ ስለሚቻል በዛ የተነሳ ለምሳሌ በአሁኑ ሰዓት ላይ ይሄ ለፎረንሲክ ሳይንስ እንጠቀምበታለን። ፎረንሲክ ሳይንስ ስንል የተለያዩ የወንጀል ምርመራዎችን ማመላከት ሊሆን ይችላል። ወንጀል ምርመራዎች ላይ ያንን ወንጀል የፈጸመው ማን ነው፣ ወይም እዛ ወንጀል የፈጸመበት ቦታ ላይ ማን ነበረ፣ በምን ሁኔታ ነበር የነበረው፣ እነዚህ ነገሮች ሁሉ ማየት እንችላለን ማለት ነው ዘረመን ከምንም ነገር ነው ልናገኘ። ማንኛውም ህዋስ ያለበት አካባቢ ጋር ዘረመል አለ። ስለዚህ የህዋስ ናሙና ልናገኝ የምንችልበት ቦታ ሁሉ ዘረመል ልናግኝ እንችላለን። ወይም ደግሞ የህዋስ ቅሪትም ያለበት ቦታ ቢሆን ዘረመል ልናግኝ እንችላለን። ቅሪት ያልኩት ለምሳሌ ዘረመል ለሰው ልጆች የቅሪት ጥናት ትልቁን አስተዋጽኦ አድርጓል። አሁን ለምሳሌ እኛን ሀገር ራሱ የሰው ልጆች መነሻ የሚለውን ነገር ለማምጣት አንደኛው ትልቁ መረጃ የተገኘው ከዘረመል ምርምር ውጤቶች ነው። ስለዚህ ዘረመል ምንነትን ማንነትን እስከገለጸ ድረስ ለሕክምና ማንነትን ለማወቅ በሂዩማን ማይግሬሽን ላይ ራሱ ሰዎች ከአንድ ቦታ ሌላ ቦታ እንዴት ሄዱ የሚለውን ነገር ሁሉ ለማየት ተሞክሮበታል። የሰው ልጆች የቋንቋ እድገት የቋንቋ ልዩነት ከየት ወደ የት መጣ የሚለውን ነገር ሁሉ ለማየት ተጠቅሞበታል። ስለዚህ ዘርፈ ብዙ የሆነ ምርመራ በማድረግ የተለያዩ ነገሮችን ህይወታችን ላይ ማወቅ እንችላለን። እንዲህ ከፍተኛ ተስፋ የተጣለበት በዓለም አቀፍ ደረጃ የሰለጠነ የሕክምና አቅርቦት እንደልብ ባለበት ጭምር ከዚህ ቀደም ከነበሩ መላል አልተገኘላቸው አንዳንዶቹን ቀደም ብለው ጠቃቅሰዋቸዋል እንደ ካንሰር የመሳሰሉ በሽታዎች ሳይቀሩ ቢያንስ ቀድሞ በማወቅ ሊደረግ የሚችለውን እድል መስጠቱ፣ ህፃን ከመወለዱ በፊት ገና በማህፀን ውስጥ እያለ ያለውን ሁኔታ ማወቅ መቻሉ ከወዲሁ ብዙ ነገሮችን ለማወቅ የሚያስችል እድል የመክፈቱን ያህል ወደፊት ሊመጣ የሚችል የበሽታ አይነትን ከርቁ መተንበይ መቻሉ፣ እነኚህ ሁሉ እድሎች የሰጠውን ያህል የተሰጠው ትኩረት አናሳነት በምክንያትም ጭምር ያሉትን ማየት ይቻላል። ኢትዮጵያ ውስጥ ያን ያህል አለማደጉ ከፈተናዎቻችሁ እንዳንዱ የዘርዝሯቸውን የመመልከት እድል አግኝቻለሁ። እንዲያውም ቅድም የጠቀሱትን አንዳንዶቹ ህመሞች ወዲያውኑ መፍትሄ ላይኖራቸው ይችላል። በሽታውን ማወቁ ግማሽ መንገድ ሕክምና ተደርጎ ካልተወሰደ በቀርና የሙያ አጋሮችን ጨምሮ የሕክምና ባለሙያዎችን ማለት ነው፣ ታክሞ ካልዳነ ምን ጥቅም አለው የሚል በዘር የሚወረሱ በሽታዎችን አስመልክቶ ያለ ከባድ ጉዳት የሚያደርስ አስተሳሰብ ይሉታል። ሰው ቀደም ባለው ጉባኤ ላይ ያነሱት ነጥብ ከተመለከትኩት አንዱ ነው። እስኪ ሰፋ አድርገን እንነጋገርበት፣ አንድምታውንም እንዴትስ ሊታይ ይገባ ነበር ይሉታል። እንግዲህ ያው ዘረመልና ህመም የሚያገናኘው ሁኔታን ምርምር በጣም በከፍተኛ ደረጃ ሲደረግ አልቆየም። በእርግጠኝነት መናገር የሚችለው እንዲያውም በዚህ ምርምር ላይ ስፔሻሊስት ወይም ሰብ ስፔሻሊስት የሆነ ጀነቲሲስት ይባላል። እንደዚህ አይነት ጀነቲሲስት ኢትዮጵያ ውስጥ አንድም የለም። አንደኛ መጀመሪያ ላይ ይሄንን ምርምር ልክ እንደ ፋንሲ እንደ ትልቅ ሀብታሞች ብቻ ሊያደርጉት የሚችሉት ወይም ሀብታም ሀገሮች ሊያደርጉት የሚችሉት ተደርጎ ነበር የሚታሰብ የነበረው። በእርግጥም ለሀብታም ሀገሮችም በመጀመሪያ ላይ ትልቁ ፈተና የነበረ ያ ምክንያቱም የመጀመሪያውን የሂውማን ጂኖም ሙሉን ማረጋገጫ ምርምር ተደርጎ ሲያበቃ የወጪው ስሌት ሶስት ቢሊዮን ፊደላት የያዘውን ያንን ነገር ለማወቅ ሶስት ቢሊዮን ዶላር ነበር የፈጀው፣ ማለት እያንዳንዷን ፊደል ለማወቅ አንድ ዶላር ፈጭቷልን ማለት ነው። ግን ቴክኖሎጂ በጣም ነው ያደገው። ይሄ የሆነው 2001 ዓ ምት ነው አሁን 2014 ላይ ያንን ሶስት ቢሊዮን ፊደሎች የያዘ ኢንፎርሜሽን በአንድ ሺህ ዶላር ማግኘት ተችሏል። ስለዚህ ከቴክኖሎጂ ጋር አብሮ አለመገስገስ፣ ቴክኖሎጂውን አለመመልከትም ምክንያት ሊሆን ይችላል። በዛ ላይ ደግሞ ቅድም እንደተናገርኩት አብዛኛው የሞት ምክንያት ተብሎ የሚቆጠሩት ተላላፊ በሽታዎች ስለሆኑ እነሱ ላይ ትኩረት መስጠት፣ ሌላ ተጓዳኝ የሆኑ በሽታዎች ላይ ትኩረት መስጠት እንጂ እዚህኛው ላይ ትኩረት ለመስጠት አለመሞከሩ ነው። ግን አሁን ባር በሽታ አሁን የደም ግፊት እና ሌሎችም ካንሰር፣ ተጓዳኝ እና እነዚህ ደግሞ ከትውልድ በፊት የሚፈጠሩ አደጋዎች፣ ፅንስ ላይ የሚደርሱ አደጋዎች፣ እነዚህ ብዛታቸው እየጨመረ መጥቷል። ስለዚህ እነዚያን ማየቱ የግድ ያስፈልጋል ነው እና በዛ ላይ ጥልቅ ምርምር አለማድረግ በተደረገው ምርምር ላይ ከፍተኛ ትኩረት አለመስጠትም ጭምር ነው ይህንን አስተሳሰብ ከዛም ውጭ ደግሞ አንዳንድ ጊዜ በዘረመል ምርመራ ውጤት የሚገኘው የመጨረሻው ውሳኔ በቃ ምንም አይ ለዚህ ሰው ለዚህ ታካሚ ምንም ልናደረግለት አንችልም የሚል ነገር እስከሆነ ድረስ ይህንን ነገር ለዛ ታካሚ መንገሩ ስነልቦናውን መንካት ሊሆን ይችላል የቤተሰቡን ስነልቦና ቦራ ሊነካ ይችላል። ምክንያቱም የዘረመል ምርምር የታካሚ ብቻ አይደለም፣ የህብረተሰቡም ጭምር ነው። እንደገና ደግሞ የቤተሰብም ጭምር ነው። ከቤተሰብ ጋር በጣም እያያዘ ስለዚህ ቤተሰብም ጭምር ነው። እዛ ትልቅ የሆነ የስነልቦና ችግር ውስጥ ሊወድቅ የሚችለው። ስለዚህ ለምን ተብሎ ይታሰብ ነበር። ግን ከዛ በላይ ነበር ማሰብ ነበረ ምክንያቱም መፍትሄውን አሁን ማግኘት ባንችል ነገ ልናገኝ እንችላለን። ከአምስት ዓመት በኋላ ከአስር ዓመት በኋላ ከሀያ ዓመት በኋላ ልናገኙ እንችላለን። ከአምስት ከአስር ከሀያ ዓመት በኋላ ከዛ ቤተሰብ ሊፈጠሩ የሚችሉ ተከታይ ትውልዶች አሉ። ለነዚ ተከታይ ትውልዶች መታደግ መቻል መቻል አለብን። ምክንያቱም ያን ኢንፎርሜሽን ለሚጠቀሙበት ይገባል። እንደገና ደግሞ አሁን ያሉትም ሰዎች ቢሆኑ የስነ ልቦናቸውን ከመስተካከል ማረጋጋት የሚቻለው ሁኔታውን መቀበል እንዲችሉ ማድረግ በሚቻልበት ጊዜ ነው። አንዳንዴ ለምሳሌ ምሳሌ ለመስጠት ያህል የአእምሮ እድገት ውስንነት የሰውነት እድገት ውስንነትን የሚያመጡ በዴኒ ወይም ደግሞ በዘረመል ብልሽት ምክንያት የሚመጡ ችግሮች አሉ። እነዚያ ችግሮች ያሏቸው ልጆች በሚወለዱበት ሰዓት ላይ ለልጆቹ የልጆቹን ህይወት ጥራት ማስተካከል የሚቻለው ይሄንን ነገር ካወቅ ካሳናውቅ ምንም ማድረግ አንችል። በአካል እድገት ውስንነት የተነሳ በጡንቻ መሳሳ ባለመቻል የተነሳ የተነሳ ሊመጡ የሚችሉ ህብረተሰባዊ ችግሮችንም በዛው መቅረፍ ይቻላል። የተለያዩ ማህበራትን በማቋቋም ለነዚህ ልጆች ወይም ደግሞ ለነዚህ ቤተሰቦች መታደግ ሊቻል የሚችልበትን የህክምናም ሆነ እናም ሆነ የስነ ልቦና ህክምና ማድረግ የምንችልበትን አቅም ማሳጣት ነው። ምን ማድረግ ይቻላል፣ በማቆም ለዛ ነው ይሄ አስተሳሰብ ልክ አይደለም ብዬ ስማገት የነበረ በጣም የሚያነጋግሩ የሚያወያዩ ምናልባትም ለአድማጭ ተመልካቾቻችን በተለየ ስሜት ሊያዩዋቸው የሚችሉ ማንነትን የሚመለከት የጠቀሱ ካለ የሰው ልጅ ከቦታ ወደ ቦታ የፈለሰበትን የቅሪተ አካል ጥናት ላይ የነበረውን አንድምታ ተቃቅሰዋል። ወደኋላ ላይ እያነሷቸውን ጭብጦች ምናልባት የሌላ ሙያ ዘርፍ ጥናት ባለሙያዎችን ተጠቅመን በሌላ ፕሮግራም እንመለከታለን። የዘር ሀረግን ተከትሎ የሚወረሱ በሽታዎች በምርመራ የሚታወቁበትን የዘረመል ጥናት ምንነትና በሳይንሱ ተስፋዎች ዙሪያ ከዶክተር ዘውዱ ተረፈወርቅ ጋር የጀመርነውን ቃለ ምልልስ ነበር የተከታተላችሁት፣ አድማጮች በኢትዮጵያ ያቋቋሙትን ላብራቶር አገልግሎት እስካሁን የኢትዮጵያ ልምዳቸውን እና ያገኟቸውን ውጤቶች ጨምሮ በነገው ምሽት ሐኪሞን ይጠይቁና የጤና ፕሮግራማችን ላይ ይቀርባሉ። ለአሁኑ ዶክተር ዘውዱን እናመሰግናለን። አድማጮች፣ አሁን ደግሞ ኮቪድ-19 በአንጎል እና ህብረ ሰረሰር ላይ የሚያስከትለውን ጉዳት አስመልክቶ በቅርቡ ታትሞ የወጣው የምርምር ሪፖርት ዙሪያ ወደ ተሰናዳው ቅንብር እንለፍ። የትንታኔ ማብራሪያውን የሚሰጡን ፕሮፌሰር ዮናስ እንዳለገዳ ናቸው። ከአንጎል ሐኪምነታቸው በተጨማሪ በነርቭ ላይ የሚደርስ ጉዳት በሰው ልጅ ጠባይ የማስታወስ አቅምና እንዲሁም በማገናዘብ ችሎታ ላይ በሚያሳድራቸው ተጽዕኖዎች ላይ ትኩረት የሚያደርገው የቢሄቪየራል ኑሮሎጂ ሐኪምም ናቸው። ወደ ዝግጅቱ እንሻገር። ፕሮፌሰር ዮናስ እንዳለገዳ ለጊዜው አመሰግናለሁ አመሰግናለሁ እኔም አሉላ ኮቪድ በቀጥታ አንጎል ላይ ና የነርቭ ስርአት ላይ የሚያሳድራቸውን ጽኖች አስመልክቶ ለንባብ የበቁት የቅርብ ጊዜ ጥናቶች ናቸው መነሻችን የኮሮና ቫይረስ በደም አማካኝነት በሰውነት ውስጥ የሚሰራጩ መርዛማ ነገሮች እና በሽታ አምጪ ተዋሲያንን ወደ አንጎል ወይም ወደ ማዕከላዊ የነርቭ ስርዓት እንዳይገቡ አጣርቶ የሚያስቀረውን ለአንጎል የሚያስፈልጉ ንጥረ ነገሮች ብቻ የሚያሳልፈውን የመከላከያ ስርዓት አልፎ ወደ አንጎል በመግባት የአንጎልን ሴሎች በቀጥታ በማጥቃት ጉዳት ያደርሳል የሚል የጥናት ውጤት ታዋቂዎቹን ኔቸር ሜዲሲን እንዲሁም ኔቸር ኒሮ ሳይንስ የተባሉ የጥናት ጽሑፎች የሚታተሙባቸው መጽሄቶች ጨምሮ በተለያዩ የጥናት መጽሄቶች ለንባብ በቅተዋል። ቀደም ሲል የካሊፎርኒያ ዩኒቨርሲቲ ሳንዲያጎን፣ የኮሎምቢያ እና እንዲሁም የየል ዩኒቨርሲቲ ተመራማሪዎች ነበሩ። ዛሬ ደግሞ ዓለም አቀፍ ተመራማሪዎች ናቸው የደረሱበትን ውጤት ይፋ ያደረጉት። እንደው ባጭሩ የዚህ ምርምር ግኝት ምን አንድምታ ይኖረው ይሆን? በተለይ አንጎልን በሚመለከት ስለ ኮቪድ እስከ ዛሬ በምናውቀው። አመሰግናለሁ አሉላ። ይህንን ለመመለስ አንጎል እንዴት ነው የሚሰራው የሚለውን ሁሌ ማሰብ ነገሩን ቀለል አድርገን እንድናየው ያደርጋል፣ በደንብ እንዲገባን ያደርጋል። አንጎል የራሱ እንደ ወንፊት አለው። እያጣራ የሚጠቅመውን ነገር መርጦ ያስገባል። የማያስፈልገውን ነገር አትገባም ብሎ እዚያው በር ላይ ያስቀራል። እና እንደ እንግዲህ እንደ መንግስት ሰማያት እንደ መግባት ነው። ጴጥሮስ በር ላይ ይከለክለዋል ማለት ነው። እና ይሄ የአንጎል ክፉን ከደጉ የሚለየው ወንፊት በአንዳንድ በሽታዎች ሊጎዳ ይችላል። እሱ ብቻ አይደለም። እድሜ እየገፋ ሲመጣ ይሄ የመከላከያ ወረዳ እየተዳከመ እና አንዱ እንግዲህ ይሄ በሽታ የሚያደርገው ሳምባም ውስጥ ይሆን የተለያየ ቦታ ሲገባ ሄዶ የሚያርፍበት እንደ ለምሳሌ መልህቁን የሚጥልበት ቦታ በእንግሊዝኛ ኤሲኢ ቱ የሚባል እንደ ሪሴፕተርስ ወይም ማረፊያ የሚያርፍበት ቦታ፣ እንደ አውሮፕላን ማረፊያ ብለው የማረፊያው ቦታ ስም ልክ ቦሌ እንደምንለው ኤስቱ ይባላል እና አንጎል ውስጥ ይህንን ወንፊቱን ሰብሮ ገብቶ እዛ የደም ስሮች ዙሪያ ያሉ ፔሪሳይት የሚባሉሉ ስማቸው እነዚ ደም ስሮቹ ዙሪያ ላይ ያሉት ሴሎች ወይንም የአካላችን ክፍሎች ይሄ ቫይረሱ የሚያርፉበት ማረፊያ አላቸው። እዛ ላይ ያርፋል ቫይረሱ። እዛ በኋላ እንግዲህ አንጎል ውስጥ ያለውን ስራ ያዛባል ማለት ነው። የአንጎል ስራ አንዱ ኤሌክትሪክ መፍጠር፣ እንደ የአባዩ ግድብን ያክልም ባይሆን አንጎል ኤሌክትሪክ ይፈጠራል እና መልእክት የሚተላለፈው መረጃ የሚተላለፈው ለምሳሌ እጅህን አንስተህ ኳስ ለመወርወር፣ ያንን ወደ እጅ የሚሄደው መልእክት በዚህ በኤሌክትሪክ መልክ ነው የሚተላለፈው። ከኤሌክትሪክ መስመር ወደ ጡንቻው ይሄዳል ማለት ነው እና ስለዚህ ይሄ ቫይረስ በዚህ ቦታ አርፎ ውስጥ ከገባ የኤሌክትሪክ መስመሩን ካበላሸ የሚጥል በሽታ ያመጣል ማለት ነው። ሌላው ደግሞ እነዚህ የደም ስሮች እየተዳከሙ ከመጡ ደግሞ ደም ወደ አንጎል ውስጥ ሊፈስ ይችላል። ይሄ እንግዲህ በእንግሊዝኛው ስትሮክ የምንለው ነው እና ለምሳሌ ደም እጅ የምንቆጣጠርበትን ወይም እግር የሚቆጣጠረውን የአንጎል ጠቅላይ መምሪያ ደም ከፈሰሰ ግለሰቡ እጁ ወይም እግሩን ማንቀሳቀስ ሊያስቸግረው ይችላል። ሌላ ደግሞ እንግዲህ አጠቃላይ የውጭውን ዓለም ተረድተን ሀሳባችንን አቀነባብረን ፕላናችንን አውጥተን ስራ ላይ የምናውልበት የአንጎል ክፍል ደግሞ ሲዛባ ይሄ እንግዲህ ኤንሰፈሎፓቲ ወይም እንደ ቅዠት እና መደናበር ስሜት ሊፈጥር ይችላል ማለት ነው። ስለዚህ ይሄ ቫይረስ አንደኛ ድንበሩን ምሽጉን ጥሶ ይገባል። በደም እና በአንጎል ማዕከል ያለውን ምሽግ ሰብሮ ይገባል። ከገባ በኋላ ደግሞ አውሮፕላን ማረፊያ አይነቱ ነገር አለችው። እዛች ሄዶ የሚያርፍበት ቦታ አለ። አንዴ ካረፈ በኋላ የደም ስሩም የአንጎልን ስራ ያዛበዋል ማለት ነው። ይህንን ነው በኮሎምቢያ በሳንዲየጎ እና አሁን ያልካቸው በአለም አቀፍ ደረጃ አሉላ አንተ ጥሩ ተከታተላል። እውነት ለመናገር እንዲያውም ከእኔ የተሻለ ተከታትለ። የእርስዎ እይታ በጣም ግልጽ አድርገውልናል ፕሮፌሰር ዮናስ። ምናልባት ተከታይ ጥያቄን ከማቅረቤ በፊት ፕሮፌሰር ዮናስ እንዲህ ያለው ከዚህ ቀደም በሽታው ጭንቀት፣ ውጥረት በኑሮ ላይ በሚፈጠረው በጣም የተወሳሰበ ሁኔታ ከሚመጣው የአእምሮ ሁከት በተጨማሪ በቀጥታ ቫይረሱ ጭንቅላትን እንደ ሌሎች የሰውነት ክፍሎች ሁሉ የሚጎዳው ነገር ተከስቷል መባሉ እስከ ዛሬ ስለ ኮቪድ በምናውቀው ላይ አይነተኛ የሚባል ለውጥ ተደርጎ ሊታይ ይችል ይሆን? ኮቪድ አዲስ በሽታ ስለዚህ፣ ብዙ ጊዜ እኛ አሁን በዚህ በኮሆርት ማለትም አንድን ነገር ተከታትለን ለብዙ ዓመት በረዥሙ ምን ችግር ሊያመጣ ይችላል የሚለውን እንግዲህ ጊዜ ይፈጃል ለማወቅ። አሁን ግን ለጊዜው አንዳንድ ነገሮችን መረዳት የምንችለው እኔም እራሴ የማቸው የተወሰኑ ህሙማን ላይ እንዳየሁት ሀሳባቸውን ለመሰብሰብ የሚቸገር ብረንድ ብረንፎግ እንደው በጣም አንጎላቸው እንደ ጭፍግግ ይልባቸዋል እና ሀሳባቸውን በትክክል አስቦ ነገሮችን ለማድረግ ይቸገራሉ። ይህን አይነት ነገር አለ። ሌላው ግን የሚገርመው የአንጎል እያንዳንዱ ሰው ይሄ ሬዚሊየንስ የሚባለው እሱ ነገር በጣም የሚያስገርም ነገር ነው። ምክንያቱም አንዳንዱ ስንት ነገር አንጎሉ ላይ ደርሶም ያን ሁሉ ተቋቁሞ ደግሞ ኑሮውን መስራት ይችላል። እንግዲህ ብዙ እኛ የማናውቃቸው ነገሮች አለ። አሁን አንዳንድ ህሙማን እማውቃቸው አሉ። ይሄ አሁን የወባ በሽታም አንጎል ውስጥ ሲገባ ተመሳሳይ ነው። አሁን በተባለው አይነት እንዲያውም የደም ስሮች፣ ቀይ የደም ሴሎች እርስ በራስ እየተጣበቁ። ከዛ አንጎልን ውስጥ ያለውን የደም ስር እየዘጉ በስትሮክ እና ሲዥር እንደሚጥል በሽታ በተለያየ መልክ በሽተኞች ነበሩ። ነገር ቤትም እያለሁ እና ግን እንደዛም ሆኖ ያንን ሁሉ ተቋቁሞ ሙሉ ለሙሉ ኑሯቸውን የሚገፉ እንዲያውም ከድሮው በተሻለ እንደው እውነቱን ጨምሮ ይሄዳል። መኪና እና ይሄ እንግዲህ እያንዳንዱ ሰው በሽታው አንድ ሰው አንድ በሽታ የያዘው ማለት የኑሮ ፈተና ሁሉ ሰውየው ላይ ይታያል ማለትም አይደለም። የሬዚሊየንስ ፋክተር የሚመክትበት ነገርም አለው ማለት ነው። እና አንዳንድ ጊዜ ይሄ ስነ ልቦናዊ ነገሮች ለምሳሌ በጣም አላማ እና ጽናት ቫሊዩ ክላሪፊኬሽን ኮሚትድ አክሽን ለፕሮፌሰር ሄዝ ያጠሉት አላማ እና ጽናት ያላቸው ሰዎች ብዙ በሽታ ተቋቁሞም ሲንቀሳቀሱ አቃል። ስለዚህ በሽታው ብቻ ሳይሆን ሶስት አራት ነገሮች የምናያቸዋል። የግለሰቡ ስነ ልቦናዊ ውስጡ ያለው የሰውነቱ መከላከያ አንዱ ነው፣ ሌላው በሽታው ነው። ይህ ሁሉ የዚህ ሁሉ ድምር አሁን እንዲያውም ስፒሪቹዋል ሞዴል እነ ፕሮፌሰር ማርክ ዊሊያምስ ዩኒቨርሲቲ ኦክስፎርድ አዩት በረዥሙ ሎንግ ተርም ፐርስፔክቲቭ ነገሮችን የዛሬ አስር አመት የዛሬ ሀያ አመት የዛሬ ሰላሳ አመት እንዲህ ነው ኑሮዬ እንዲህ ነው ኑሯችን ብሎ የሚያስቡ ሰዎች የሜዲካልም ፈተና ይሁን የሶሻል የመመከት ሀይል አላቸው የሚል የጥናት ውጤት አግኝተዋልና ፕሮፌሰር ማርክ ዊሊያምስ ጃን ሲጋ ሌሎች ሰዎች እንዲያደርግ እና ስለዚህ በሽታው ብቻ አይደለም ዘ ሆስት ፋክተር የግለሰቡ በሽታው የደረሰበትም ሰው ምን አይነት መከላከያ ሀይል አለው የሚለውም ወሳኝነት አለው። ስለዚህ ይሄ የአሁኑ ግኝት አይነተኛ ነው ማለት እንችላለን። በተለይ አንጎልን በሚመለከት ትልቅ ነገር ግን ሳምባን በሚመለከት እዛች ኤስቱ የምትባለው እ ማረፊያ ሳምባ ላይም ታውቋል። አሁን ደግሞ አንጎል ውስጥም ያው ኤስቱ መሆኑን ታውቋል ማለት ነው በዚህ ጥናት። ፕሮፌሰር ዮናስ እንግዲህ ቀደም ብለው በዚህ ህመም በቀጥታ የሚከሰቱትን ጨምሮ በተጓዳኝም የሚታዩ ከውጥረት ጋር ከመደበት ጋር ይሄ በሽታ በብዙ መንገድ የሰውነትን ጤናማ ሁኔታ ያዛባልና የሚያስከትላቸውን ነገሮች አንስተዋል። አንዳንዶች ከበሽታውም ከዳኑ በኋላ የቀደመው የበሽታው ስሜት ከጠፋ፣ ተሽሏቸዋል ከተባሉም በኋላ ቫይረሱም በሰውነታቸው ውስጥ አይዘዋወርም የሚለው ስሜት ወይንም በምርመራ ከተረጋገጠም በኋላ ያልተለመዱ አይነት በአንድ ያልተወሰኑ የበሽታ አይነቶች ይታያሉ። አንዳንዶቹ ቅድም እርሶ የገለጿቸው ለአጭርና ለረዥም ጊዜ የሚቆዩ ተብለው ተከፍለዋል። ይሄ የአእምሮ ማገናዘብ የማሰላሰልን አቅም የሚያዳክም ቅድም እንደ ደመና ያጠላበታል ያሉት አይነት የሚመስለው ነገር ከችግሮቹ አንዱ አንዳንዴ መግለጽ የሚያስቸግር እንዲህ ነው የሚያደርገኝ ብሎ መግለጽ የሚያስቸግር ነገር ከወራት በኋላም ጭምር ይታያል የሚል ሁኔታ በጥናቶቹ በዘገባዎቹ እንመለከታለን። እና የቱን ያህል የተለመደ ነው? ምን ያህል ህሙማን ላይ የማግኘት እድል ይገጥማችኋል? በኮቪድ ሳቢያ ለአእምሮ ሕክምና እንዲረዱ ተብሎ ህሙማን ወደ እናንተስ የሚላኩበት ሁኔታ ምን ያህል እንደው የጎላ ነው? ይሄ ነው አዲስ በሽታ ሲሆን ስንዴውን ከግርድፉ ለመለየት በቂ ጊዜ የለም እና አሁን ለምሳሌ እኔ ወደ ሰባ ምናምን የሚሆናቸው ሰውዬ ድሮው የማሪን ወታደር የነበሩ የአልዛይመር በሽታ ያላቸው እሳቸውም ሚስትየውም ኮቪድ ያዛቸው፣ ሁለቱም ዳኑ። የገረመኝ አልዛሃይመር በሽታ እኔ ባባሳን ነገሩ እንደው በቃ ከድጡ ወደ ማጡ ይሆናል ብዬ ስገምት ንቅንቅ አላሉም። እንግዲህ ሌላ ደግሞ ወደ ሀምሳ ውስጥ የሚሆኑ ሰው ኮቪድ በሽታ ይዟቸው ከዛ ልክ አልዛሃይመር ይመስል የመርሰት የተለያየ ነገር ምልክቶች ይዞ የመጡ አለው እና ይሄ ቅድም እንዳልኩ ዘሆስት ፋክተር የግለሰቡ ባዮሳይኮሶሻል ስፒሪቹዋል የግለሰቡ ሁለንተናዊ ሁኔታ ሁለንተናዊ ሁኔታ ወሳኝ፣ በአንድ አቅጣጫ ቫይረሱ ብቻውን ሳይሆን የግለሰቡም ሁለንተናዊ ሁኔታ፣ ሰውነቱ ውስጥ ያለው የመከላከያ ሁኔታ፣ የግለሰቡ ስነልቦናዊ ሁኔታ፣ መንፈሳዊ ሁኔታ፣ ይሄ ሁሉ ተደማምሮ ስለዚህ ገና ብዙ ይቀራል ብዬ ነው ገምተው። ገና መጀመሩ ነው አውታው ገና መጀመሩ ነው። ቀስ እያለ እንግዲህ ራሱ እየሄዳል። እርግጥ አንዳንድ ጊዜ ደግሞ አዲስ በሽታ ሲሆን አንዳንድ ደግሞ ሳይንቲስቶች እንደ ወዲያ ቶሎ ቶሎ የሚሉም ይኖራል። ስለዚህ የሚደረጉትን ጥናቶች በጥንቃቄ ነው የምናየው። ጥሩ ነው ቶሎ ማጥናት እና አንዳንድ ነገሮች መፍትሄ ማግኘት በተለይ በመከላከያ ላይ ትልቅ ውጤት አምጥቷል። ግን አይቴንክ እንደምገምተው በተለይ እንደዚህ ከኮሆርት እንደዚህኛ የኔ ጥናት በረዥሙ ነገሮችን በመከታተል ለአምስት ዓመት አስር ዓመት አስራ አምስት ዓመት አይነት ጥናት ነው የማካሄደው። ከሁለት ሺ አራት ፈረንጆች እንግዲህ ያለፉት አስራ ሰባት ዓመታት የምንከታተላቸው ሰዎች አሉ። ከሁለት ሺ ሰዎች በላይ እንደዚህ አይነት ጥናት ነው ብዙ ጊዜ ጥሩ መልስ ማግኘት የሚያስችለው እና ያ የአጊል ወደፊት ጊዜ የሚወስነው ነው ለማለት ነው። መልካም ለሌላውም የኑሮ ሁኔታ ሊጠቅም የሚችል ሀሳብ ነው ያካፈሉን። ፕሮፌሰር ዮናስ እንዳለ ገዳ ኮቪድ ጨርሶ ባይጠፋ እንኳን አሳሳቢነቱ እስካልቀነሰና ምናልባትም አብሮ መኖር የሚቻልበት ሁኔታ እስኪፈጠር ድረስ እንዲሁም የአእምሮ ጤናን የሚያውቁ ርዕሰ ጉዳዮች ሲኖሩ መላልሰን እናገኘታለን። ለአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። ፕሮፌሰር ዮናስን ለጊዜያቸው እናመሰግናለን። አድማጮች ሙሉውን ቃለ ምልልስ በድረገጻችንና በማህበራዊ ገጾቻችን እናኖራለን። አድማጮች አሁን ወደ ምሽቱ የመጨረሻ ዝግጅት ነው የምናልፈው። አሁን የአዲስ አበባው መስኮት ተከፈተ። ንጉሴ፣ ለምሽቱ በኢትዮጵያ ህገ መንግስት ታሪክ ዙሪያ ያተኮረ ዝግጅት ነው ይዞልን የቀረበው ታ ጋር በተያያዘ ሰሞኑን በመገናኛ ብዙኃን እየተደረገ ያለው ውይይት ህገ መንግስትን የሚመለከት ነው። አዎ፣ ኢትዮጵያ በዘመናዊ ህገ መንግስት መተዳደር ከጀመረች የፊታችን ጥቅምት ሀያ ሶስት ቀን ማክሰኞ ዘጠና አመት ሆነ። በእነዚህ በዘጠና አመታት ውስጥ በተለያዩ መንግስታት አሁን ያለውን ጨምሮ ሶስት ህገ መንግስቶች ስራ ላይ የዋሉ ሲሆን ይህ አሁን ያለው የኢህአዴግ ህገ መንግስት ደግሞ ዛሬም ላይ እንዲህ በመገናኛ ብዙሃን እያነጋገረ ነው ኢትዮጵያ የዛሬ ዘጠና ዓመት ዘመናዊ ህገ መንግስት ከማግኘቷ በፊት ከሶስት መቶ ሀያ አምስት ዓመተ ምረት ጀምሮ እስከ ጥቅምት ሀያ ሶስት ቀን ሺ ዘጠኝ መቶ ሀያ አራት ዓመተ ምረት ድረስ ለአንድ ሺ አምስት መቶ ዘጠና ስምንት ዓመታት ስትተዳደር የቆየችው ፍትሐ ነገሥት በተሰኘው ስጋዊና መንፈሳዊ ህግ ነበር። ይህ ህግ ምንም አይነት አድሎ የማያደርግ ራሱ በራሱ ለራሱ በህግ የበላይነት የሚያምንና ህጉን በስርዓት የሚያስከብርና ስራ ላይ የሚያውል መሆኑን የአዲስ ኪዳንና የፍትሐ ነገሥት መምህሩ መጋቢ ሐዲስ አባ ገብረ መድን ገብረ ዮሐንስ ይናገራሉ። ማህበራዊ ኑሮ፣ አገር፣ ህዝብ የሚኖረው በህግ በስርዓት ነው። ከህግ ከስርዓት ከስነ ስርዓት ውጭ ሰው መኖር አይችልም፣ ይተላለቃል። የአውሬ ኑሮ ይሆናል። የአውሬ አካሄድ አው የአውሬ አረማመድ ይሆናል። ስለዚህ ህግ ማሰሪያ ነው። ህግ ልጓም ነው። ህዝቡን የሚጠብቅ ነውና አንድ ሰው ሲያጠፋ ሲቀጣ፣ ሌላው ደግሞ እሱ ላይ ተደገና ሱ ደግሞ ይታረማል፣ ይስተካከላል እና እዚያን አምላክ ፍጡሩ በህግ እንዲመራ ያደረገው እንዲድን እንዳይጠፋ፣ ጠፍቶ እንዳይቀር፣ እንደ እንስሳ እንደ ገብት ወድቅ እንዳይቀር ሰው ኮር ፍጥረት ስለሆነ ነው ህግ የተሰራለ። መጋቢ ሐዲስ አባ ገብረ መድን በህግና በህገ መንግስት ቀልድ የለም ባይ ናቸው። ህግ ህግ ነው። ከተፈጠረ ጀምሮ የሰው ልጅ ያለ ህግ መኖር አይችልም። ልጓም የሌለው ፈረስ የጥላር ከደንደስ ይባላል። ህግ የሌለው ሰውም እንደዚህ ነው። መረን ሆነ። አዎ ዳንድ የወንበድ የሆነ ይቀራል። ራስን አጥቦታ ሀገር ያጠፋል። እና ለሰው መግቻው ልጓሙ ህግ ነው። ያለ ህግና ያለ ስርአት ቦታ ሊቃና ሊከናወን፣ እድገት፣ ልማት፣ አንድነት፣ ህብረት የሚጠናክረው በህግ ነው። በደንብ ነው። በህግ በስርአት ተከትሎ ነው። ወይም ደግሞ በደንብና በህግ በስርአት ሲመራ ነው። ትዝታና ሉላ፣ በዚሁ እንግዲህ የዛሬ ዝግጅቴን ላብቃ። የዛሬ አስራ አምስት ቀን እንገናኝ። ንጉሴን ለዝግጅቱ እናመሰግናለን። ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላቸዋቸው ርዕሰ ጉዳይ ዙሪያ እንዳመቻችሁ በመጽሐፍና መደወል ትሳተፉ ዘንድ እየጋበዝን የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም። የስልክ ቁጥራችን ደግሞ 202 2059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። ወደ ስርጭታችን ማገባደጃ ማምራታችን ነው። አሁን የቀረን I'm sadama ho sange hai sa kabta bele de nodha jarke haal ka jaise የኢትዮጵያ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 ሁለት 25 እና 30 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማው የአንድ ሰዓት ዝግጅቱ እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደ በዚሁ ተሰናበትን። ሰላም፣ ደህና አደሩ።